በሐሰት መረጃ ተመስርቶ የኢትዮጵያውያንን ሉዓላዊነት የሚጎዳ ድርጊት ይቁም የሚል መልእክት ያነገቡ ከኒውዮርክና አጎራባች ግዛቶች እንዲሁም ዋሽንግተን ዲሲ እና አካባቢው የተጓዙትን ጨምሮ በተለያዩ የዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በትላንትናው ዕለት በኒውዮርክ ከተማ ሰላማዊ ሰልፍ አካሂደዋል። የተባበሩት መንግስታት ድርጅትና የኒውዮርክ ታይምስ ዋና መስሪያ ቤቶች ደጃፍን ጨምሮ በተለያዩ የከተማይቱ አደባባዮች የተካሄደውን ትዕይንተ ሕዝብ ሰልፎቹ እየተካሄዱ በነበሩበት ሰዓት ከአስተባባሪዎቹ አንዱን ካሉበት ስፍራ አግኝቶ ያነጋገራቸው አሉላ ከበደ እንደሚከተለው አቀርበዋል። ዩናይትድ ስቴትስ እና የተቀረው ዓለም ላለፉት ሀያ ሰባት ዓመታት የት ነበራችሁ? ኢትዮጵያውያን በግብጽ ሲገደሉ፣ ሲዘረፉ፣ በሺዎች ሲገፉና ለስደት ለእንግሊዝ ሲዳረጉ የት ነበራችሁ? የሚሉ መፈክሮችን እያሰሙ ነበር።

ሰዎች ከዋሽንግተን ዲሲ የተነሱ ኖቻችን ተቀላቀሉንና ከዛም በኋላ ወደ ኢለቫን ኦክሎክ ላይ ደግሞ ከቨርኒያ ቤቻኖች እንደገና መቶ ተቀላቀሉንና ይሄ ለኒውዮርክ በጣም ትልቅ ነው። አንደኛ ኒውዮርክ ብዙ ኮሚኒቲ የሌለበት የሀገር ሰርቪስ ስለሆነ እየተደረገ ያለው እየተነዛ ያለው በሚዲያ እና በተለያዩ በጋቢቶችን በተለያዩ ነገሮች እየተነገረ ያለው ነገር እየሰማን ያለ ነገር በጣም ሀገር ጉዳት ነው። የሀገር ጉዳት ማለት የራስ ጉዳት ነው እና በመንገርገብ እና በቁጭት ስሜት ድጋፉን ለመስጠት የወጣ ህዝብ እንግዲህ ዛሬ ያለው በአሁኑ ሰዓት ከዩናይትድ ኔሽንስ ፕላዛ ጨርሰን በፎርቲ ሰከንድ ስትሪት ወደ አስር ብሎት እየተጉዘን ታይም ስፔት ደርሰናል። ኒውዮርክ ታይምስ ቢልዲንግ ፊት ለፊት የተቃውሞ ሰልፍ የኒውዮርክ ታይምስን በመቅጠፍ ሲንን በመቅጠፍ የተቃውሞ ድምፅ በማሰማት እየዘገቡ ያለው ሚዲያ በጣም ፌክ እንደሆነ የኢትዮጵያን የተመረከተ የተጨበጠ ማስረጃና የተጨበጠ ዜና እያቀረቡ እንዳልሆነ የሚጠቃቀፉ እንደዚህ እንደዚህ አይነቶችን የሚጠቃቀፉ ካንሶች ተደርገው በቀጥታ አሁን ደግሞ እንግዲህ በኤታ ዜኑ ወደ ኤንኤንቢ አቶ አክሊሉ አስተያየቶ እንደገለጹት ይበልጡን ስለ ኢትዮጵያ የሚነገረው የተሳሳተ ተጨባጭ ለሆነ መረጃ ይቀርባል ነው የሚለውና፣ ምንድን ነው በዋናነት በዚህ ሰላማዊ ሰልፍ ማድረግ ነው የፈለጋችሁት? በተባበሩት መንግስታት ደጃፍ ስትገኙ በኒውዮርክ ታይምስ መስሪያ ቤትና ሲኤንኤን ደጃፍ ስትገኙ ምንድን ነው እንዲሆን የፈለጋችሁት? ዩናይትድ ኔሽንስ በኢትዮጵያ ጉዳይ አድዋ ነው። ዩናይትድ ኔሽንስ ንል በአሁኑ ሰዓት በኢትዮጵያ ጉዳይ ላይ ይዞ ያለው ካባል እንዳልሆነና የኢትዮጵያ ጉዳይ የኢትዮጵያ ነው። የውስጥ ጉዳይ ስለሆነ ከዚያም አልፎ ችግር እንኳ ቢሆን በአካባቢ ባለው በአፍሪካ ሕብረት ነው መታየት ያለበት እንጂ ከዚያ አልፎ ሴኩሪቲ ካውንስል የሚያስገኝ ምንም ነገር የተፈጠረ እንደሌለ ለማሳወቅ ነው ስናሰማ የነበረው። ከዚያም አልፎ እንግዲህ ወደ ሲኤንኤንና ኒውዮርክ ታይምስ በምንመጣበት ጊዜ ደግሞ በተለይ ሲኤንኤን

ከሽፈለኛነቱ ስታ የበዛገት የሚቀርቡ ጽሁፎች ስለሆኑ ይሄ ደግሞ የሀገራችንን ገጽታ የሚጎዳን ስለሆነ እንደዚ አይነት ነገሮች ላይ እንዲቆጠቡ ማሳሰቢያዎች እንግዲህ እናስተላልፋለን። ይህንኑ ጥያቄያቸውን ያዘለ ደብዳቤም ለተባበሩት መንግሥታት ድርጅት ማስገባታቸውን የገለጹልን አቶ አክሊሉ ታፈሰ የመንግስታቱ ድርጅትም ሆነ ዩናይትድ ስቴትስ በኢትዮጵያ ያለውን ሁኔታ በተጨባጭ ማረጋገጥን ከሁሉ ማስቀደም አለባቸው ነው ያሉት። ኢትዮጵያ የኢትዮጵያውያን ናት፣ ያገልጽ ይገባዋል። አማራ ትግሬ፣ ሁሉም ኢትዮጵያውያን ናቸው። ኢትዮጵያውያን ኢትዮጵያን አይወሩም። ለሀያ ሰባት አመታት ብዙ ዜጎች ለተገደሉበት ምክንያትና ማስረጃ አለን የሚሉ መፈክሮችንም አሰምተዋል። በሌላ በኩል በትላንትናው ዕለት በተባበሩት መንግስታት ድርጅት በጸጥታው ምክር ቤት የተካሄደውን ስብሰባ የመሩት የወሩ የጸጥታው ምክር ቤት ሊቀመንበር ዩናይትድ ስቴትስ ተጠሪ አምባሳደር ሊንዳ ግሪንፊልድ በትግራይ የተካሄደው ጦርነት ንጹሐን ዜጎች ከከፋ አደጋ አፋፍ ደርሷል፣ የምግብ ክምችት ተሟጠዋል። ከፍተኛ የምግብ እጥረት አደጋም እየጨመረ ነው። እየተካሄደ ያለው ግጭት ሰብአዊ እርዳታ ለተቸግሩ ወገኖች በአፋጣኝ እንዳይደርስ እንቅፋት ፈጥረዋል ብለዋል። ሁሉም ወገኖች አሰምርበታለሁ፣ ሁሉም ወገኖች ውጊያውን አቁመው ይህ ሰው ሰራሽ ሰብአዊ ቀውስ መፍትሄ እንዲያገኝ እንዲፈቅዱ ጥሪ እናደርጋለን። በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በትግራይ ጉዳይ ላይ ለመነጋገር ለዛሬ ይዞት የነበረው ስብሰባም የቻይና የሩሲያና የሕንድ ዲፕሎማቶች በሚወጣው መግለጫ ይዘት ላይ ባለመስማማታቸው ተሰርዟል። ምክንያት በጋራ የሚስማሙበት ሀሳብ ባለመኖሩ ነው ተብሏል። ለወደፊትም ስለሚደረገው የተያዘ እቅድ የለም። ለአሜሪካ ድምፅ ለተጠናቀረው ዘገባ አሉላ ከበደ ከዋሽንግተን ዲሲ